በኢትዮጵያ ለበርካታ ሳምንታት የዘለቀው ውርጭ በሰብልና በአትክልቶች ላይ ያደረሰው ጉዳት የዋጋ ንረት ማስከተሉ ተነግሯል። በዚህ ወር የዋጋ ግሽበቱ መጠን ወደ 7.8 ከመቶ ከፍ ማለቱን ማዕከላዊ ስታቲስቲክስ ባለሥልጣን ገልጾ ሁኔታውንም ከአትክልትና ምግብ ዋጋ ንረት ጋር አያይዞታል። ይህ ባለፉት ዘጠኝ ወራት ውስጥ ከፍተኛው የግሽበት መጠን ሆኗል። ሄኖክ ሰማግዜር በንግድና ምጣኔ ሀብት ዝግጅቱ ይዳስሰዋል። ሰላም ጤና ይስትልን በዛሬ የንግድና ምጣኔ ሀብት ዝግጅት ወትሮ የዋጋ ንረት የሚገለጸው እንደ ጨው አልቀመሳለ እየተባለ ነበር ዘንድሮ ጨው ራሱ አልቀመስ ብሏል። በጨው በረንዳ በጅምላ አራት ብር ተከፍሎ መልስ ይገኘው የነበረው ጨው አሁን በጥፍ ጨምሯል። ለተገልጋዩ ደግሞ ከዚያ በላይ ከንግድ ሚኒስቴር ባገኘነው መረጃ መሰረት ጨው ብቻ ሳይሆን ለመንግሥት ሠራተኞች የተደረገው የደሞዝ ማሻሻያ ከጥር አንድ ጀምሮ ተግባራዊ ሲሆን የዋጋ ንረት ተከትሏል። በዚህም የነዳጅና የመጓጓዣ እንዲሁም የሸቀጦች ዋጋ አሻቅቧል። የንግድ ሚኒስቴር ቃል አቀባይ ለዝግጅት ክፍላችን እንዳስረዱት ነጋዴዎች የዋጋ ጭማሪ እንዲያደርጉ የሚያስችሉ ምንም አይነት ምክንያት ሳይኖራቸው እንዳይጨምሩ ግንዛቤ ለመፍጠርና በአንጻሩ ደግሞ ዋጋ የጨመሩ ነጋዴዎችን ለማስተካከል ቅጣት መጣሉን ገልጸዋል። በእርግጥ በምጣኔ ሀብት ሁሉም ነገር የአቅርቦትና ፍላጎት ጉዳይ ሆኖ በገበያ የሚመራ ቢሆንም በኢትዮጵያ የገበያ ስርዓት የደላሎችና የመንግስት እጅ ረጅም መሆኑ ይታወቃል። የማዕከላዊ ስታቲስቲክስ ባለሥልጣን በዚህ ወር የዋጋ ግሽበቱ ወደ ሰባት ነጥብ ስምንት ከመቶ ከፍ ማለቱን ገልጾ ሁኔታውም ከአትክልትና ከምግብ ዋጋ ንረት ጋር የተያያዘ ነው ብሏል። ባለፉት ዘጠኝ ወራት ውስጥ ከፍተኛ የሆነውን ግሽበት እንዳስከተለ ከግብርናና ንግድ ሚኒስትር የተሰጡ መግለጫዎች አውስተው ቀዝቃዛ የአየር ሁኔታ የፈጠረው ውርጭ ለበርካታ ሳምንታት መዝለቁንም ያስረዳል። የኢትዮጵያ ሜትሪዮሎጂ መስሪያ ቤት የአየር ሁኔታው ከዜሮ በታች የወረደባቸው አካባቢዎች መኖራቸውን አብራርቶ አሁን ያለው ሁኔታ ግን የተሻለ ነው ይላል። ምክትል ስራ አስኪያጁ አቶ ዱላ ሻንቆን አነጋግሬ። ያለው በጋ ውስጥ ነው የተከሰተው። በበጋ ጊዜ በጣም እንደሚታወቀው ከፍተኛ የሆነ ንፋስ ይጠበቅ ነበረ፣ በድሮ በምናውቀው ማለት ነው። በዘንድሮ ግን በጣም ከፍተኛ የሆነ የውርጭ የተከሰተበት ነው። ውርጩ የተከሰተበት ሁኔታ በበጋ ጊዜ ነበረ። ይህም ሊሆን የቻለው እንግዲህ ውርጭ እንዴት ውርጭ ለምን ይከሰታል የሚለው ነገር ነው። ውርጭ የሚከሰተው አንደኛ ደረቅ አየር የሆነ የሆነና እንደገና ብሩህ ሌሊት ብሩህ ሌሊት ማለት ሰማያዊ የሆነ ሰማያዊ የሆነ ሲታይ ደመና የለሽ ሰማዩ ደመና የለሽ ሲሆን ማለት ነው ደመና የለሽ ማለት ቀጥታ ፀሐይ መሬት ፀሐይ ስትቀበልና ሙቀ ስትሞቅ የነበረችውን ሌሊት ሌሊት ወደ ሰማይ ትለቃለች ማለት ነው ከመጠን በላይ ወደ ሰማይ ስትለቀቅ ነበረ ምክንያቱም ብርድ ልብስ ሆኖ የሚያገለግለው የመሬት ብርድ ልብስ ደመና አልነበረም ማለት ነው። ደመና ብኖር ኖሮ ያስቀረው ነበረ ማለት ሙቀቱን ሲያስቀረው ወደ ታች ይመልስ እና መሬቱን ያሞቀው ነበረ ማለት ነው። መሬት የራሷን ሙቀት በጣም የሰጠችና ከዜሮ በታች የተመዘገበበት ጊዜ ነበረ ማለት ነው። ከዜሮ በታች ሲመዘገብ የሌሊቱ ሙቀት በጣም ዝቅተኛ ነበረ ማለት ነው። በተለይም ሀያ ከፍተኛ ቦታዎች ላይ ዝቅተኛ ነበረ። እስከ ዜሮ በታች እስከ ነጥብ አምስት ስድስት አንድ የተመዘገበበት ነበረ ማለት ነው። በጣም ከባድ ውርጭ ነው። ለምን ያህል ጊዜ ቀጠለ ታዲያ? ይሄው ውርጩና በሰብልና በአትክልቶች ላይ ያለው ወይም ያሳደረው ተጽዕኖ ምንድን ነው? እንግዲህ በጋው ነበረ ማለት ነው። በጋው ከጥቅምት በኋላ በኋላ ጥቅምት ነው፣ በኋላ ነው የተከሰተው። ቀስ በቀስ እየጨመረ መጣ። ይህም ደግሞ ምንድን ነው የሚሆነው ነው ይህ የቀዘቀዘ ነገር በሰብሎች ላይ ተጽዕኖ አለው ማለት ነው። እና ኮባዎች የደረቁበት ኮባማ ኢንሴቶች የደረቁበት፣ በድል አካባቢ እንደገና በቧምቧው ራሱ የተሰበረበት፣ በሸኖ በደብረ ብርሃን ከፍተኛ የሆነ ቅዝቃዜ በአሮማያ አካባቢ በከፍተኛ ቦታዎች ላይ በብዛት የተከሰተበትና ቀዝቃዛ ነበረ ማለት ነው ስለዚህ ተጽዕኖ ነበረው ማለት ነው በጣም ነው ማመሰግነው አቶ ዱላሻንቆ ታዲያ በቀጣይነትስ ይሄ የውርጭ ሁኔታ የሚቀጥል ነው ወይስ አሁን ያለውና ወደፊት ያላችሁ ትንባያ ምን ይመስላል ከእንግዲህ ምንድን ነው በጋበጋ ጊዜ ነው የሚከሰተው አሁን የለውም ምክንያቱ ቅድም እንዳልኩ የመሬቱ ብር ልብስ ደመና ስለመጣ ቀንሰዋል ማለት ነው ስለዚህ ሙቀቷን እሰጥ መሬት ማለት ነው ስለዚህ አሁን የዝናብ የደመና ጊዜ ስለሆነ ይህን እንደዚህ አይነቱ አይከሰትም። ማለት እንግዲህ አይከሰትም፣ ጊዜው ሲደርስ ደግሞ እንነግረዋለን ማለት ነው። ሁልጊዜ ሁሉ ጊዜ በጋ አብዛኛውን ጊዜ በጋ ጊዜ ነው የምከሰተው። ይሄ በበጋ ጊዜ ነው የምከሰተው እንጂ በበልግና በክረምት ጊዜ አይከሰትም። በጣም ነው የማመሰግነው አቶ ዱላ ሻንቆ፣ የብሔራዊ የሜትሮሎጂ ኤጀንሲ ምክትል ስራ አስኪያጅ ለሰጡ ማብራሪያ አመሰግናለሁ። እኔም በጣም አመሰግናለሁ። ሰው ነው